voice of America። ጸረ ሰላም ኃይሎች ባላቸው አካላት በዜጎች ላይ የሚፈጸሙ ጥቃቶችን መንግስት በአስቸኳይ እንዲያስቆም የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ጠየቀ። ወንጀለኞቹ በሕግ እንዲጠየቁም ጥሪ አቅርቧል። መለስካቸው አምሀ ዘገባ አለው። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ በጽሑፍ ያሰራጨው መግለጫ ካለፈው ሳምንት ጀምሮ በቤንሻንጉል ጉሙዝ ክልል ከባድ የጦር መሣሪያ የታጠቁ አካላት ብሔር ተኮር የሆነ ጥቃት እየፈጸሙ ናቸው ሲል ይከሳል። በተለይም በዚህ ክልል ነዋሪ በነበሩ የኦሮሞ ብሔር አባላትና በሌሎችም የተለያዩ ብሔር ብሔረሰቦች አባላት ላይ ግድያና የማፈናቀል እርምጃ እንደወሰደም ይናገራል። በዚህ እርምጃ ምክንያትም ከመቶ በላይ ዜጎች ሕይወታቸውን እንዳጡ በርካቶች እንደቆሰሉና ከመቶ ሺህ በላይ ዜጎችም ከቤት ንብረታቸው መፈናቀላቸውን ይኸው የፓርቲው የጽሑፍ መግለጫ ይዘረዝራል። እነዚህ ከተለያዩ ብሔር ብሔረሰብ የመጡ ናቸው ያላቸው የተፈናቀሉ ዜጎችም በአሁኑ ወቅት በአቅራቢያው በሚገኙ የኦሮሚያ ክልል ዞኖች ተጠልለው ይገኛሉ ብለዋል። በተመሳሳይም በመስከረም ወር አጋማሽ በደቡብ ክልል በከፋ ዞን ደቻ ወረዳ በአምስት ቀበሌዎች ሲኖሩ በነበሩ የከንባታና የጠንባሮ ብሔረሰቦች አባላት ከደቡብ ሱዳን አካባቢዎች የመጡ ታጣቂዎች አድርሰዋል ባለው ጥቃት ከሀያ በላይ ሰዎች መገደላቸውን መግለጫው ያስረዳል። በዚህ ጥቃትም በርካታ ዜጎች ቆስለዋል፣ ተፈናቅለዋል። መግለጫው በተመሳሳይ ሁኔታ በአገሪቱ በአሁኑ ወቅት እየተፈጸሙ ናቸው ያላቸውን ህገወጥ ድርጊቶችም ዘርዝረዋል። ቀጠላ አድርጎም እነዚህ ጥቃቶች በአገሪቱ የተለያዩ አካባቢዎች እየተለመዱ መምጣታቸውን በመጥቀስ በመንግሥት በኩልም ችግሮቹ የታወቁ ናቸው ይላል። ይሁንና መንግሥት እነዚህን ዘግናኝ የወንጀል ድርጊቶች ለማስቆም ወቅታዊና ተመጣጣኝ እርምጃዎች እንዳልወሰደ በመግለጽ በጽኑ ይነቅፋል። በመጨረሻም ኢሶዴፓ በጸረ ሰላም ኃይሎች በዜጎቻችን ላይ እየተፈጸሙ ያሉ ጥቃቶችን በአስቸኳይ በማስቆምና ዜጎችን ዘላቂ ሰላም የሚያገኙበትና ደህንነታቸው የሚረጋገጥበትን ተጨባጭ እርምጃዎች መንግሥት እንዲወስድ ጠይቋል። ጥቃት በማድረስ ላይ የሚገኙ ወንጀለኞችም በሕግ ፊት ቀርበው እንዲጠየቁ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ